ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 ፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁ የአርብ ጥቅምት 9 2016 ዓ.ም ስርጭታችን ጀመራል። በኦሮሚያ ክልል በዜጎች ላይ የሚፈጸመው እገታ እየተባባሰ በመምጣቱ ነዋሪዎችም ከቀያቸው እየለቀቁ ስለመሆኑ ተሰምተዋል። ሶስት መቶ ሺህ ብር የተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቅዳሜ ዕለት ተከፍሎለት ወጣ አ ከሁለት መቶ አምሳ ሺህ እስከ ሶስት መቶ ሺህ ብር ከብት ያለው ከብቱን ሽጦ እህልም ያለው እንደዚሁ ከዘመድ ተበድረው وأنت تسممتُ معهم وتطلع لهم የተባባሰው እገታ ተጎጂ ከሆኑት መካከል ስማቸው በሚስጥር እንዲያዝ የጠየቁ አስተያየት ሰጪን ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካትተዋል። እንደምውላችኋል፣ እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማምሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይጠብቃቸዋል። ጤና ስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን፣ እርዳታ ወደ ጋዛ እስካሁን አልገባም፣ ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አሰረች፣ ሴኔጋል፣ የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ የሚሉት ለምሽቱ ከተያዙት ውስጥ ይገኛሉ። አሁን ወደ ዝርዝሩ ወደ ጋዛ ሰርጥ ዛሬ ይገባል ተብሎ ተስፋ ተጥሎበት የነበረ ሕይወት አድን የተባለ እርዳታ የጫኑ መኪኖች የግብጽን ድንበር ማለፍ እንዳልቻሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታወቁ ግብጽ በምትቆጣጠረው ራፋ የወሰን ኬላ ላይ ተገኝተው ጉቴሬሽ ለጋዜጠኞች ሲናገሩ አንድ ሁለት ቅፍለት ሳይሆን ማስገባት የሚቻለውን ያህል እርዳታ በተፋጠነ ሁኔታ እንዲያልፍና ጋዛ ውስጥ ላለው ከሁለት ሚሊዮን በላይ የሚሆን ሰው እርዳታ እንዲደርስ ሲሉም ተማጽነዋል። ይሁን እንጂ ራፋ ላይ የቆመው የረድኤት እርዳታ እህል እስከ ነገ ቅዳሜ ላይገባ እንደሚችልም ተነግረዋል። የአሜሪካው ፕሬዝዳንት ጆ ባይደን ከትናንት በስቲያ ቴላቪቭ ሆነው ሲናገሩ የተወሰነ እርዳታ እየተፈተሸ ከግብፅ ወደ ጋዛ እንዲገባና ወደ ሐማስ እጅ ሳይሆን ለሲቪሎች እንዲደርስ እስራኤል መስማማቷን ገልጠው ነበር። በቅድመ ሁኔታዎችና በገደቦች የታጀበን ቢሆን በእስራኤልና በግብፅ መካከል ስምምነት ላይ መደረሱን የጠቆሙት ጉቴረሽ እርዳታውን ፈጥኖ ለማድረስ እንዲቻል ግዴታዎቹ እንዲብራሩና ገደቦቹም የተወሰኑ እንዲሆኑ ለማድረግ ከሁለቱ ሀገሮችና ከዩናይት ስቴትስ ጋር እየመከሩ መሆናቸውን አመልክተዋል። ሐማስ መስከረም 26 አንድ ሺህ አራት መቶ እስራኤላውያን መገደላቸውንና ወደ ሁለት መቶ መታገታቸውን የተዘገበበትን የሽብር ጥቃት እስራኤል ውስጥ ከፈጸመበት ጊዜ አንስቶ ጋዛ ሰርጥ ሙሉ በሙሉ ዝግ ሆና ድብደባ ስር ስትሆን ውሃ፣ ምግብ፣ የህክምና አቅርቦቶች፣ የኤሌክትሪክ ነዳጅና እንዲሁም ነዳጅ እንደተቋረጡባት ነው። የእስራኤልን ማሳሰቢያ ተከትሎ ወደ አንድ ሚሊዮን የሚሆኑ የሰሜናዊ ጋዛ ነዋሪዎች ወደ ደቡብ መሸሻቸውን የመንግስታቱ ድርጅት አስታወቀ። እስራኤል ጦር በማንኛውም ሰዓት ጋዛ ሊገባ ይችላልም እየተባለ ነው። ሩሲያ ሁለተኛ አሜሪካዊት ጋዜጠኛ አሰረች። የዩናይትድ ስቴትስ ህግ አውጪዎች እና የተባበሩት መንግስታት ድርጅት ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አስራለች ሲሉ ውቀሳቸውን ሰንዝረዋል። ሩሲያ ለነጻ አውሮፓ ለተባለው ድምፅና ነጻነት ራዲዮ የምትሰራውን ጋዜጠኛ ማሰሯን ተከትሎ የተባበሩት መንግስታት ድርጅትና በዩናይት ስቴትስ ሴኔት አብላጫ መቀመጫ ያለው የዲሞክራት ፓርቲ መሪ ቸግ ሹመር ትላንት ሐሙስ ዕለት መግለጫ አውጥተዋል። አልሱ ካርማሺቫ የተባለችው የአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ የተከሰሰችው በውጭ መንግስት ወኪልነት አልተመዘገበችም በሚል ነው። ጋዜጠኛዋ በቤተሰብ ውስጥ ባጋጠማት አስቸኳይ ችግር ሳቢያ ወደ ሩሲያ የተጓዘችው በግንቦት ወር ሲሆን በሰኔ ወር አውሮፕላን ማረፊያ ላይ ለአጭር ጊዜ ተይዛ ፓስፖርቷ ተወስዷል። ከማርሺቫ ረቡዕ ዕለት የታሰረች ሲሆን ጥፋተኛ ሆና ከተገኘችም እስከ አመት የሚደርስ የእስር ቅጣት ይጠብቃታል። ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2020 በዩናይትድ ስቴትስ መንግስት የሚደገፈው የነጻ አውሮፓ ድምፅና ነጻነት ራዲዮ በውጭ መንግስት ወኪልነት ሰይማለች። በገለልተኝነት የሚንቀሳቀሰው መገናኛ ብዙሃን በበኩሉ በዜና ስርጭት ስራው ላይ ጣልቃ ገብነት እንደሆነና የዜና ማሰራጫ ስራውን እንደሚገድብበት በመግለጽ ስያሜውን አልተቀበለውም። እስሩን ተከትሎም የአሜሪካ ድምፅ ራዲዮ እህት ሚዲያ ተቋም የሆነው ነጻ የአውሮፓ ድምፅና ራዲዮ ሊበሪቲ ባወጣው መግለጫ ከማርሺቫ በአስቸኳይ ከእስር እንድትለቀቅና ወደ ቤተሰቧ እንድትመለስ ጠይቋል። መገናኛ ብዙሀኑን የሚያስተዳድረው የዩናይት ስቴትስ ግሎባል ሚዲያ ኤጀንሲ ዋና ስራ አስፈጻሚ አማንዳ ቤኒት በበኩላቸው ባወጡት መግለጫ ከማርሺቫ የተከበረች ጋዜጠኛና በማህበረሰቧ ተወዳጅ መሆኗን የገለጹ ሲሆን እስሯም ፍፁም ኢፍትሃዊ በመሆኑ በአስቸኳይ መፈታት አለባት ብለዋል። የጋዜጠኞች መብት ተከራካሪው ወይም ተሟጋቹ ድርጅት ሲፒጄ እና ድንበር የለሽ የጋዜጠኞች ማህበር በበኩላቸው እንዲሁ እስሩን አውግዘዋል። ሲፒጄ ለአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ አልሱካ ማርሺቫ በተሳሳተ የወንጀል ክስ መታሰሯ በእጅጉ አሳስቦታል ያሉት በሲፒጄ የሩሲያ ጉዳይ የሚከታተሉት ጎሎንዛ የሩሲያ ባለስልጣናት በአስቸኳይ እንዲለቋትና በእሷ ላይ የተመሰረቱት ክሶችንም ሙሉ በሙሉ እንዲያቋርጡ ሲሉ ጠይቀዋል። ጋዜጠኝነትን ወንጀል አይደለም። ከማርሺቫ እስር ሩሲያ ነጻ ጋዜጠኝነትን ለማፈን ያላትን ቁርጠኝነት ያሳያል ሲሉም አክለዋል። የድንበር የለሽ ጋዜጠኞች ማህበር የዩናይት ስቴትስ ቢሮ ኃላፊ ክሊንተን ወይም እርስ በበኩላቸው አልሱ ከማርሺቫ ከአንድ አመት ባነሰ ጊዜ ውስጥ የሩሲያ ዓለም አቀፍ የማስፈራራት ዘመቻ ሰለባ ስትሆን ሁለተኛው አሜሪካዊት ጋዜጠኛ ናት ብለዋል። ድንበር የለሹ የጋዜጠኞች ማህበር እስሩን በከፍተኛ ሁኔታ እንደሚያወግዘው አስታውቋል። በዋሽንግተን ዲሲ የሚገኘው የሩሲያ ኤምባሲ ምላሽ እንዲሰጥ በኢሜይል ቢጠየቅም እስካሁን ምላሽ አልሰጠም። ከማርሺቫ በሩሲያ የታሰረች ሁለተኛ አሜሪካዊ ጋዜጠኛ ስትሆን የዎልስትሪት ጆርናል ዘጋቢ የሆነው ኢቫን ገርኮቪም ከመጋቢት ወር አንስቶ ሞስኮ ውስጥ በእስር ላይ ይገኛል። የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ። የሴኔጋል ባህር ኃይል 338 ፍልሰተኞች ከባህር ዳርቻ 150 ኪሎ ሜትር ላይ መያዙን ነው ያስታወቀው። 35 ሴቶችና 13 ታዳጊዎች የሚገኙበት ካፕቴን አማዱ ዲያሎ የተባሉ የባህር ኃይሉ አባል ለኤኤፍፒ ዜና ወኪል አስታውቀዋል። ባለፉት ሁለት ቀናትም በተመሳሳይ ፍልሰተኞችን ከባህር ላይ መያዛቸውን ካፕቴኑ ገልጠዋል። የባህር ኃይሉ ፍልሰተኞችን ይዞ ወደ መጡበት በመመለሱ ረገድ ከሌሎች የመንግስት ቢሮዎች ጋር በመሆን ሚና እየተጫወተ መሆኑን ያወሱት ካፒቴን አማዱ ወደ አውሮፓ ለመሻገር የሚሞክሩትን ፍልሰተኞች ለመያዝ አሰራር መቀመጡንም ጠቁመዋል። የስፔኑ አካናሪ ደሴት ከምዕራብ አፍሪቃ ለሚነሱ ፍልሰተኞች መዳረሻ መሆኗ ሲታወቅ ከሁለት ሳምንታት በፊት በአንድ ቀን ውስጥ ብቻ ዘጠኝ መቶ የሚደርሱ ፍልሰተኞች ደሴቲቱ ዘልቀዋል። ሕገ ወጥ አዘዋዋሪዎች በአሁኑ ወቅት ያለውን የመልካም አየር ጸባይ ስለሚጠቀሙ የፍልሰተኞቹ ቁጥር ሊጨምር መቻሉም ታውቋል። በሜዲትራንያን ባህር በኩል ያለው ቁጥጥር ጠበቅ በማለቱም በሰላማዊ ውቅያኖስ በኩል ወደ አውሮፓ ለመሻገር የሚሹ ፍልሰተኞች ቁጥር ሊጨምር መቻሉም ጨምሮ ተመልክቷል። ከጃፓኑ ፉኩሺማ የአሳ ናሙናዎች ሊመረመሩ ነው። የዓለም አቀፍ የአቶሚክ ኢነርጂ ተቋም መርማሪዎች ቡድን ከጃፓኑ ፉኩሺማ ዩዴቺ የኒውክሌር ኃይል ማመንጫ የሚወጣው የተጣራና የታከመ የውሃ ፍሳሽ ያለውን ተጽዕኖ ለመገምገም እየተካሄደ ያለ የአሳ ናሙናዎች ዝግጅት ዛሬ ተመልክቷል። በጃፓን የባህር ምህዳር ምርምር ኢንስቲትዩት ስር ባለው የቺባ ጣቢያ የተገኘው ዓለም አቀፉ ተቋም ቡድን ከቻይና ከደቡብ ኮሪያና ከካናዳ የተወጣጡ ገለልተኛ ሳይንቲስቶችን ያቀፈ ሲሆን ናሙናዎቹ ለነጻ ምርመራ ወደ ተለያዩ አብያተ ሙከራዎች እንደሚላኩም ታውቋል። የፉኩሺማ ዳይቺ ኃይል ማምንጫ መጋቢት 2 2004 ዓ.ም አካባቢውን በመታው ኃይሉ 9 ነጥብ 0 በተመዘገበ ርዕደ ምድር ምክንያት የተነሳ የበረታ የባህር ማዕበል ብርቱ ጉዳት ካደረሰበት ጊዜ አንስቶ 11 ዓመት ተኩል ለሚሆን ጊዜ ዝግ ሆኖ ቆይቷል። ምንም እንኳን በወቅቱ በጨረራ የተበከለው የባህር ውሃ አሁን እየጸዳ የዓለም አቀፉ የአቶሚክ ኢነርጂ ተቋም ሳይንቲስቶች እንደመሰከሩት የጃፓን ጎረቤቶች ግን በጥርጣሬያቸው ቀጥለዋል። የቻይና የጃፓን ይቅርታ ቻይና የጃፓን ባህር ውጤት የሆኑ ምግቦችን መግዛት ያቆመች ሲሆን፣ በመቶዎች የሚቆጠሩ ደቡብ ኮሪያውያን የሀገራቸውን የምግብ ምርቶች ከጃፓን የማስገባት እቅድ ተቃውሞ ሰልፍ መውጣታቸው ይታወሳል። አድማጭ ተመልካቾቻችን ለሰዓቱ የተያዙት የዓለም ዜናዎች እነኙሁ ነበሩ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፉላችሁ የአርብ ጥቅምት 92016 ዓ.ም ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት ኤልያስ አስማረ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋ፣ በዌብና ድረገጽ ቅንብሩ ደግሞ አበባየ ገበያውም አብረውኛሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም ደግሞ የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ባለፉት ጥቂት ሳምንታት ውስጥ በኦሮሚያ ክልል ልዩ ልዩ አካባቢዎች በአስሮች የሚቆጠሩ ሰዎች በታጣቂዎች እንደታገቱ ከገተው የተለቀቁ ሰዎች፣ የታጋቾች ቤተሰቦችና የመንግሥት ምንጮች ገልጸዋል። አጋቾቹ የያዟቸውን ሰዎች ለመልቀቅ ከፍተኛ ገንዘብ እንደሚጠይቁም ተሰምተዋል። እገታ ከተፈጸመባቸው አካባቢዎች የአንደኛው ተወላጅ እንደሆኑ የገለጹና ስለ ሁኔታው የሚያውቁ አስተያየት ሰጪ ሰሞኑን ስምንት አርሶ አደሮች በነፍስ ወከፍ እስከ 300 ሺ ብር የማስለቀቂያ ቤዛ እንደከፈሉ ተናግረዋል። ከእገታ የተለቀቁ አንድ ግለሰብ ደግሞ ነፃ ለመውጣት ከሌሎች ጓደኞቻቸው ጋር ከሁለት ሚሊዮን ብር በላይ ከፍለናል ብለዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ የአቶ ኃይሉ አዱኛ መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ለገተው ተጠያቂ አድርገዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆኑ የሚገልጹት አቶ ኦዳ ተርቢ በበኩላቸው ውንጀላውን አስተባብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባቴ ይነግደናል። በኦሮሚያ ክልል ልዩ ልዩ አካባቢዎች በታጣቂዎች የሚፈጸመው የሰላማዊ ሰዎች እገታ ሲቀጥል ከሰሞኑም በአንዳንድ ስፍራዎች ተከታታይ ሊባሉ የሚችሉ እገታዎች ተፈጽመዋል። በቅርቡ እገታ ከተፈጸመባቸው ቦታዎች መካከል የምስራቅ ሸዋ ዞን ፈንታሌ ወረዳ ይጠቀሳል። በዋናው የፌዴራል መንገድ ወረዳውን በተሽከርካሪ አቋርጠው ሲጓዙ የነበሩ አስር የግንባታ ባለሙያዎች በታጣቂዎች ታግተው ለ20 ቀናት ከቆዩ በኋላ የተጠየቁትን የማስለቀቂያ ቤዛ ከፍለው ነጻ እንደወጡ ከታጋቾች አንዱ ተናግረዋል። እገታውን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ የተናገሩት አስተያየት ሰጪው አጋቾቹ ለብዙሃን መገናኛ መረጃ ከሰጠን እንደሚገድሉን አስጠንቅቀውናል፣ በማለት ድምጻቸው አየር ላይ እንዳይውል ማንነታቸውም እንዳይታወቅ ጠይቀውናል። በወቅቱ የግንባታ ባለሙያዎቹን ጨምሮ በአጠቃላይ ሰላሳ የሚደርሱ የአንድ ድርጅት ሰራተኞች በአንድ ተሽከርካሪ ላይ ሆነው እየተጓዙ እንደነበርና ከመካከላቸው ሀያዎቹ ሴቶች እንደነበሩ አውስተዋል። አጋቾቹ ሴቶቹን ለአንድ ቀን ካሳደሩ በኋላ በማግስቱ በነጻ እንደለቀቋቸውም ተናግረዋል። እርሳቸውን ጨምሮ አስሩ ታጋቾች ደግሞ በድምሩ ከ2 ሚሊዮን ብር በላይ ከፍለው ከ20 ቀናት ቆይታ በኋላ ባለፈው ሰኞ ጥቅምት 5 ቀን 2016 ዓ.ም እንደተለቀቁ አስታውቀዋል። በክልሉ ምዕራብ ሸዋ ዞን ዳንዲ ወረዳ ደግሞ ከ10 ቀናት በፊት 8 አርሶ አደሮች ታግተው እያንዳንዳቸው ከ250 እስከ 300 ሺህ ብር ከፍለው እንደተለቀቁ ስለ እገታው የሚያውቁ አንድ የአካባቢው ተወላጅ ለአሜሪካ ድምፅ ተናግረዋል። ስሜ ቢጠቀስ ለደህንነቴ ያሰጋኛል ያሉት እኚሁ አስተያየት ሰጪ ሁኔታው አስረድተዋል። ምዕራብ ሸዋ ደንዲ ወረዳ እንጫ ጎዴቲ የሚባል ቀበሌ ነው። የዛሬ አስር ቀን አካባቢ ስምንት ሰዎችን ይዞ ሄዱ። አርሶ አደሮችን ነው እንግዲህ የሚያሉት። ስምንት ሰዎችን ይዞ ሄዱ። ሲገቡ እንግዲህ ምንድን ነው መሳሪያ ይዞ ስለሚገቡ ቀጥታ ቤት አንኳኩቶ ነው የሚገቡት። ማንም ሰው ድምፅ እንዳያወጣ ሞባይል ምናምን ወደ ሌላ ሰው እንዳይደውሉ ሞባይል ይቀሟቸዋል። መጀመሪያ ያው በዛው ጸጥ አድርጎ ነው። ከየሰፈሩ እንደዚሁ እየዞሩ እየደቃቀሙ ይዘው የሚሄዱት ማለት ነው። እዛ ይዟቸው ይሄዱና ከዛ ሰዎቹ ጋር በጎረቤትም በምናምንም በሚያውቁት ያው የተያዙት ሰዎች በሚያውቁት ስልክ ደውላሉ። ያገቱት ሰዎች ለቤተሰቦቻቸው የሚጠይቁትን ገንዘብ ይነግሯቸዋል ማለት ነው። አሁን እኚህ ባለፈው የተያዙት ሰዎች ላይ ሁለት መቶ ሀምሳ ሺ የተጠየቁ አሉ። ሶስት መቶ ሺ ብር የተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቅዳሜ ዕለት ተከፍሎት ተከፍሎለት ወጣ አሉ። ከሁለት መቶ ሀምሳ ሺህ እስከ ሶስት መቶ ሺ ብር ከብት ያለው ከብቱን ሽጠው፣ ይህንም ያለው እንደዚሁ ከዘመድ ተበድረው፣ እንግዲህ ስምንቱም አሁን ወጥተዋል አሉ። ታግተው የተለቀቁት ስምንቱም አርሶ አደሮች ወንዶች እንደሆኑ ማክለዋል አጋቾቹ በመንግስት ኦነግ ሸኔ የሚባለው የኦሮሞ ነጻነት ሰራዊት አባላት እንደሆኑ እገታውን በሚፈጽሙበት ወቅት ስለመናገራቸውም ታግተው ከተለቀቁት ሰዎች እንዳረጋገጡም አስተያየት ሰጪው ገልጸዋል። አንዳንዶቹ ምንድነው እኛ የሸኔ እንትኖች ነን፣ ለህዝቡ ነው የምንዋጋው። ስለዚህ ለመኖር የሚያስፈልገንን ነገር ገንዘብ ያስፈልገናል በሚል እንትን ገብቶ እንደ ይዟቸው እንደሚሄዱ ነው እዛ ይናገራሉ ነው የሚባለው። ግን ኤግዛክት እነሱ የሆኑ በእነሱ ስም የተደራጁ የሆኑ በግልጽ የምታወቅ ነገር የለም። ግን አንድ አይነት ኢንፎርሜሽን ስለኛ ከተናገራችሁ በህይወታችሁ አትኖሩም የሚል ነገር ሰቷቸው ነው የሚለቋቸው እና ከዛ ከተለቀቁ ሰዎቹ ለመናገር ይሰራሉ ምንም አይነት ኢንፎርሜሽን ወደየት እንኳን እንደተወሰዱ የት እንደቆዩ በምን አይነት ሁኔታ ውስጥ እንደቆዩ ይህንን ሁሉ ለመናገር ኃይለኛ ፍራቻ ውስጥ ስለሚገቡ ኢንፎርሜሽን አይሰጡም። በይዞም የሚወጡ ሰዎች በተመሳሳይ የእገታ ዜና በምስራቅ ሸዋ ዞን አሉቶ ላንጋኖ የጂኦተርማል ፕሮጀክት ለስራ ሲንቀሳቀሱ የነበሩ በቁጥር ያልገለጻቸው ሰራተኞቹ ከሳምንታት በፊት እንደታገቱበት የገለጸው የኢትዮጵያ ኤሌክትሪክ ኃይል እገታው ባልታወቁ ሰዎች እንደተፈጸመ መስከረም 22 ቀን ባወጣው መግለጫ አስታውቋል። የታገቱ የፕሮጀክቱን ሰራተኞች ለማስለቀቅ ከሚመለከታቸው አካላት ጋራ በቅንጅት እየሰራ እንደሚገኝም ገልጾ ነበር። የታጋቾቹ ቁጥር ስድስት እንደሆነ ከሆነ የአሜሪካ ድምፅ ከታጋቾቹ የስራ ባልደረቦች ለማረጋገጥ ቢችልም ታጋቾቹ ስለሚገኙበት ሁኔታ ግን ከባልደረቦቻቸው ይሁን ከኢትዮጵያ ኤሌክትሪክ ኃይል ተጨማሪ መረጃ ለማግኘት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያደረገው ሙከራ አልተሳካም። የኢትዮጵያ ኤሌክትሪክ ኃይል ለታጋቾቹ ደህንነት በማሰብ ባልደረቦቻቸው ደግሞ ለራሳቸውም ደህንነት ጭምር በመስጋት መረጃ መስጠት እንደማይችሉ ነግረውናል። በኦሮሚያ ክልል እየተበራከተ የመጣውን የሰላማዊ ሰዎች እገታ አስመልክቶ አስተያየታቸውን የሰጡን የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እገታውን የሚፈጽመው መንግስት በሽብርተኝነት የፈረጀው ኦነግ ሸኔ ያሉት ታጣቂ ቡድን እንደሆነ ገልጸዋል። እገታውን የሚፈጽመው ሽብርተኛ ቡድኑ ሸኔ ነው። በክልላችን ውስጥ የሚንቀሳቀሰው ሽብርተኛ ቡድን የጸጥታ ሀይል ስምሪትን ያየ እንደዚህ አይነት እገታዎች የሚፈጽሙበት ሁኔታዎች አሉ ማለት ነው። ስለዚህ ይሄኛው ሽብርተኛ ቡድን በየአካባቢው አለው ለማለት እንደዚህ አይነት ድርጊቶች ይፈጽማል፣ ያፍናል፣ ይወስዳል፣ ይገላል። የሚገለውን ግን ሰላማዊ ዜጎች ላይ ያነጣጠረ በአንድ በኩል የራሱን ኪስ ለማደለብ የሚጠቀምበት ነው በሌላ በኩል ደግሞ እስካሁን ባደረገው እንቅስቃሴ ያልተሳካለትም ስለሆነ አለው ለማለት የሚፈጽሞች ድርጊቶች ናቸው። ስለዚህ መንግስት የዜጎችን ደህንነት ወጥቶ የመግባትን ለማረጋገጥ መጠነ ሰፊ ስራዎችን እየሰራ ይገኛል። ታግቶ በተወሰዱ ዜጎች ላይ አስመልክቶ በተለያዩ ቦታዎች ኦፕሬሽን አድርጎ ያስለቀጠበት ሁኔታ አለ። ነገር ግን የፀጥታ አካል ባልደረሰባቸው አካባቢዎች ተሰውሮ እንደዚህ አይነት እገታዎችን ይፈጽማል። ይሄ ደግሞ ዋናው የአሸባሪነት መገለጫ ነው ማለት ነው። በተለያዩ አለማትም እንደዚህ አይነቶች የመደራደር አቅም ለማጎልበት የሚፈጸሙ ስለሆነ መንግስት የዜጎቹን ደህንነት ለማስጠበቅ የተቻለውን ሁሉ እያደረገው ይገኛል። አንተ በጠቀስካቸው አካባቢዎች የሚከሰቱ ነገሮች አሉ። እሱንም ለመቅረፍ ደግሞ በተቀናጀ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆኑ የገለጹትና በዩናይትድ ስቴትስ የሚገኙት አቶ ኦዳ ተርቢ በበኩላቸው ለአሜሪካ ድምፅ በሰጡት አስተያየት የቀረበባቸውን ውንጀላ አስተባብለዋል። በመጀመሪያ አስመሪያ መናገር የምፈልገው የኦሮሞ ነጻነት ሰራዊት ከመሰል አይነት ድርጊት ውስጥ እጁ የለበትም። ይህ የሽፍታ ስራ ነው። በስልጣን ላይ ያለው ሥርዓት ሚሊሻንና ሰራዊትን አሰልጥኖ የተለያዩ ተግባራትን በኦሮሞ ነጻነት ሰራዊት ስም እየፈጸመ ነው። ይህም በተለይ በሆሮ ጉዱሩ ወለጋ እና በምዕራብ ሸዋ ዞኖች ላለፉት ጊዜያት ሲስተዋል ቆይተዋል። አሁን ግን ይህ ሁኔታ ከዚህ በላይ የተስፋፋ ነው። በስልጣን ላይ ካለው አካል አቅም በላይ እየሆነም ነው። ምክንያቱም ሽፍታ በዝተዋል በየቦታው ይህን ድርጊት የሚፈጽሙት በስልጣን ላይ ካለው ስርዓት ጋር ግንኙነት ሊኖራቸውም ላይኖራቸውም ይችላል። ነገር ግን ነፍጥ ይዘው ዘረፋ መፈጸም ተበራክቷል። በዚህም የተነሳ በስልጣን ላይ ያለው አካል የሕዝብን ደህንነት መጠበቅ አቅጦታል። ሰላም እና ዲሞክራሲ በሰፈነበት አገር መንግሥት ነኝ የሚል አካል ነበር ተጠያቂነት ወስዶ የሚያስተካክለው። ነገር ግን ይህን እያየን አይደለንም። ስለዚህ ወንጀለኞች ነፍጥ አግኝተው መሰል ወንጀልን ፈጽመው ራሳቸውን እያበለጸጉ ናቸው። በምዕራብ ሸዋ ዞን ዳንዲ ወረዳ ፍንጫ ጎደቲ ቀበሌ ስለተፈጸመው የስምንት አርሶ አደሮች እገታ ማብራሪያ የሰጡን የአካባቢው ተወላጅ እንደሆኑ የነገሩን ግለሰብ በአካባቢው እገታ ሲፈጸም ይህ የመጀመሪያው አይደለም ብለዋል። ከቅርብ ጊዜያት ወዲህ ግን ድርጊቱ ተከታታይነት እንደሚታይበትና ከሁለት ወር በፊትም ሶስት ሰዎች ታግተው በነፍስ ወከፍ ከሶስት መቶ እስከ ሶስት መቶ ሀምሳ ሺህ ብር የማስለቀቂያ ቤዛ ከፍለው እንደተለቀቁ አስታውሰዋል። ከዚህም የተነሳ በአሁኑ ወቅት አብዛኛው የአካባቢው ነዋሪዎች በስጋት ቀያቸውን ጥለው እየወጡ እንደሚገኙ አመልክተዋል። አሁን ደግሞ ምንድነው የመስ ስትራቴጂ፣ የአንድ መቶ መሱና ይዞ ይሄዳሉ። ሰዎችም ከዛ ትንሽ ያዘናቡና ከአንድ ወር ከሁለት ወር በኋላ ደግሞ እንደዚሁ ደግሞ ተመልሶ በድንገት መጥቶ እንደዚሁ አግቶ ይዞ ይሄዳል። እንደዚሁ በቃ እያዳረሱ እንደው ህዝቡ ሌላ ዓለም ሰቀቀን ውስጥ ገብቷል። መኖር በቃ እስከሚያስጠላ ድረስ ነው ህዝቡ በጣም እያመራራ ያለው ይሄ ሁሉ መንግስት ባለበት ሀገር ውስጥ ሲከናወን። ኢንፎርሜሽን መቼም በጣም ቅርብ ነው እንግዲህ በአዲስ አበባ በጣም ቅርብ የሆነ ቦታ ነው። ይሄ ሁሉ ሲከናወን የመንግስት አካል ሰምቶ ህዝቡን ፕሮቴክት ለማድረግ ምንም አይነት እንቅስቃሴ አለማድረግ። ትንሽ በጣም ህዝቡን እንትን ውስጥ ቀጥሯል። ፍራስትሬሽን ውስጥ ህዝቡ አሁን ምንድን ነው ሸሽቶ ጠቅላላ ሸሽቶ ወደ ከተማ ገብተዋል እና ዘመድ ያለው ዘመድና ሌላው ተከራይተው ሙሉ በቃ ኦልሞስት ሁሉም ሰው ወጥተዋል ማለት ይቻላል። አሁን የመንግስት አካል ወይ ገለልተኛ አካል ቢኖር እና ሄዶ እዛ አካባቢ ቢጠይቅ ሁሉም ሰው ሸሽቶ ወጥተዋል። ቀይ ትጦ ማለት ነው። እንግዲህ አሁን አዝመራው ምንም አለ ያን ሁሉ ትቶ ሰው ወደ እንትን ገብቷል። እና እንግዲህ እንደ አገር እንደ መንግስት ይህን ነገር ሰምቶ ህዝቡን ፕሮቴክት ማድረግ ቢችል የምል ነገር ነው ያለ። መንግስት በክልሉ የተበራከተውን የእገታና መሰል ወንጀል ለመከላከል እርምጃ እየወሰደ እንደሆነ የገለጹት የኦሮሚያ ክልል መንግስት ኮሚዩኒኬሽን ቢሮ ኃላፊ ሀይሉ አዱኛ በበኩላቸው ህብረተሰቡም ከጸጥታ አካላት ጋራ ሊተባበር ይገባል ብለዋል። ሰላም ሲጀመር የህዝቡ ነው። ህዝቡ ተደራጅቶ ሰላሙን ማስጠበቅ፣ ልማቱን ማስቀጠል መቻል አለበት። እያንዳንዱ ቀበሌ ላይ እያንዳንዱ ቤተሰብ ላይ እና የጸጥታ አካላትን እንትን ማድረግ አንችልም፣ ማቆም አንችልም። ስለዚህ ህብረተሰቡ ከመንግስት የፀጥታ አካላት ጋር የመስራት እዚህ አካባቢ ያለውን መረጃዎችን ለሚመለከቱ መስጠት ተደራጅቶም የራሳቸውን አካባቢ የመጠበቅ አላቸው። መንግስትም በተቻለው አቅም ሁሉ ደግሞ ጥረቶቹን እያደረገ ይገኛል ማለት ነው። በክልሉ አሳሳቢ እየሆነ የመጣው የሰዎች እገታ ጉዳይ ከሶስት ወራት በፊት ሰኔ 29 ቀን 2015 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ መነጋገሪያ ከነበሩ ጉዳዮች አንዱ እንደነበር መዘገባችን ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ መንግስት ችግሩን ለመቅረፍ እርምጃን እንደሚወስድ ቢገልጹም ከፍተኛ የማስለቀቂያ ገንዘብ የሚጠየቅባቸው የእገታ ድርጊቶች ግን እየተባባሱ ይገኛሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ኬኔዲ አስቀድሞ ያስደመጠን የዕለቱን አብይ ጉዳይ ነበረ። ወደ ትንታኔው መጽሔት እናቀናለን። ቀጣዩ ዘገባም በኦሮሚያ ክልል ውስጥ ያቆየናል። በኦሮሚያ ክልል በምዕራብ ወለጋ እና ቄለም ወለጋ ዞኖች አንዳንድ ወረዳዎች ረሃብ እንደተጋረጠባቸው ነዋሪዎች ገልጸዋል። የአሜሪካ ድምፅ ያነጋገራቸው የወረዳዎቹ ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ለዓመታት በዘለቀው ግጭት የተነሳ ለከፋ ረሃብ እንደተጋለጡ ተናግረዋል። ከፍተኛ የሰብአዊ እርዳታ እጦት እንዳለባቸው ነዋሪዎቹ ጠቅሰው አሁንም በርካታ የወረዳዎቹ ህጻናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። በጉዳዩ ላይ ከምዕራብ ወለጋ እና ከቄለም ወለጋ ዞኖች የጤና ተቋማትና ቦሳ ጎንፋ እንዲሁም ከኦሮሚያ ክልል ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጤ የዚህም ጉዳይ ዝርዝር ትነግረናለች። በኦሮሚያ ክልል ምዕራብ ወለጋና ቄለም ወለጋ ዞኖች አንዳንድ ወረዳዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ያላባራው ግጭት ለከፋ ረሃብ እንዳጋለጣቸው የወረዳዎቹ ነዋሪዎች ገልጸዋል። በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ እንደሆኑ የገለጹት አቶ አለማየሁ ገብሳ ለረሃቡ መባባስ መንስኤ ናቸው ያሏቸውን ምክንያቶች ለአሜሪካ ድምጽ አስረድተዋል። ረሃቡን ያመጣውና ያባባሰው የጸጥታው ችግር ነው። ብረተሰቡ የልማት ስራውን እንደ ልቡ ተንቀሳቅሶ እንዳይሰራ የጸጥታ ሁኔታው አስቸጋሪ ሆነዋል። የመንግስት የጸጥታ ኃይሎችም ታጣቂዎችም ነዋሪውን ያዋክባሉ። ተረጋግቶ ማሳውን ለማረስ እና ለመዝራት አልቻለም። በእነርሱ የተኩስ ልውውጥ መካከል ብዙ ንጹሐን ይሞታሉ። ስለዚህ የተረጋጋ ነገር የለም። ባለፈው ዓመት ሰው ያለውን ሲበላ ነበር። አሁን ግን በእጁ የነበረውን ጨርሶ ተርበዋል። ህዝቡ ለመሬት ይዞ መራቡ እጅግ አሳዛኝ ነው። በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ለአመታት በዘለቀው ግጭት የአካባቢው ነዋሪ እርዳታ ለማግኘት እየተማጸኑ እንደሆኑ ጠቁሞ ሕፃናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። አስተያየት ሰጪው አክለው የገበሬዎች ንብረትም እየተዘረፈ ነው ብለዋል። ከተማ ላይ ውጊያ ሲኖር ገጠር ውስጥ ታጥቀው ህብረተሰቡን የሚዘርፉ አሉ። ውጊያው ከከተማ ወጣ ካለ ደግሞ የመንግስት የጸጥታ ኃይሎች ልብስ በመልበስ ተመሳስለው ዘረፋ የሚፈጽሙ አሉ። እናም ነዋሪዎች በጣም አስቸጋሪ ሁኔታ ውስጥ ናቸው። ሌላው በቄለም ወለጋ የጋው የጋውቄቤ ወረዳ ነዋሪ አቶ ከማል ሰይድ ህጻናት በምግብ እጦት ምክንያት በስቃይ ላይ መሆናቸውን ተናግረዋል። ህጻናት በረሃብ ተጎድተው ህይወታቸውን እያጡ ነው። የለቅሶ ድንኳን በየቦታው ተተክሏል። አሁንስ ተስፋ ቆርጠናል። ማረስ እየቻልን በረሃብ እጃችን ላይ ልጆቻችን እያጣን ነው ከዚህ በላይ አስከፊ ነገር አለ። በምዕራብ ወለጋ የቆንዳላ ወረዳ ነዋሪ የሆኑት አቶ ታምሩ ዱጋሳ ደግሞ ገርቲ ወልት ገለም ቶኮ ሂንጅሩ ከነቱ እስካሁን ምንም አይነት የሰብአዊ እርዳታ የለም። መንግስትም ለህዝቡ ጩኸት የሰጠው መልስ የለም። ለህብረተሰቡ ቶሎ እርዳታ ካልደረሰ ጉዳቱ የከፋ ነው። ከሁለቱም ዞኖች የተውጣጡ ሰዎች ለቪኦኤ እንደተናገሩት በምግብ እጦት የሚሰቃዩ በርካታ ህጻናት እንዳሉ ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እንዲያደርጉ ጠይቀዋል። ከምዕራብ ወለጋ፣ ከቄለም ወለጋ ቡሰ ጎኖፋ ና ከኦሮሚያ ቡሰ ጎኖፋ እንዲሁም በሁለቱም ዞኖች የሚገኙ የጤና ተቋማት ና ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ። ፀሀይ ዳምጠው ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በአማራ ክልል በተስፋፋው ግጭት ምክንያት የመጓጓዣ አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። በሐዋሳና በዲላ ዩኒቨርሲቲ እንደሚማሩ የገለጹልን ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ገልጸዋል። ሌሎች ተማሪዎች ደግሞ ከክልሉ አዲስ አበባ የየብስ ትራንስፖርት ማግኘት ባለመቻላቸው ሶስት እጥፍ በሆነ ውጪ ከክልሉ በአውሮፕላን ለመውጣት እንደተገደዱ ጠቅሰዋል። መንግሥት ወደ የሚማሩባቸው ዩኒቨርሲቲዎች እንዲያደርሳቸውም ጠይቀዋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ዩኒቨርሲቲዎች በበኩላቸው የአማራ ክልል ተማሪዎችን በከፊል እየተቀበሉ እንደሚገኙ አመልክተዋል። ትምህርት ሚኒስቴር ደግሞ ጉዳዩን በቅርበት እየተከታተልኩት ነው፣ ድጋፍና ክትትልም እያደረግኩ ነው ብለዋል። ገብረ ሚካኤል ገብረ መድን ቀጣዩ ዝርዝር ልኮልናል። በአማራ ክልል ባለው ተለዋዋጭ የግጭት ሁኔታ ምክንያት የትራንስፖርት አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። ለደህንነታቸው ስለሚሰጉ ማንነታቸው እንዲጠቀስ ያልፈለጉ በሐዋሳና በዲላ ዩኒቨርሲቲዎች እንደሚማሩ የገለጹልን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ተናግረዋል። በሐዋሳ ዩኒቨርሲቲ የሦስተኛ ዓመት የኢንጂነሪንግ ተማሪ እንደሆነ የነገረን አንደኛው አስተያየት ሰጪ ከምዕራብ ጎጃም ዞን ፍኖተ ሰላም አካባቢ ወደሚማርበት ዩኒቨርሲቲ መሄድ እንዳልቻለ ይገልጻል። አሁን ልምርት ወደ ሁለት ዓመት እያለፈው ነው። እኛ ደግሞ መሄድ አልቻልንም። ለምንድን ነው መንቀሳቀስ ያልቻልከው አንተ? እሱን ችግር እስክንገረኝ ትራንስፖርት የለም። ለምሳሌ አሁን መሄድ መንቀሳቀስ አልችልም። የትራንስፖርት ለምሳሌ አሁን ከአንድ ከተማ አንድ ከተማ መንቀሳቀስ አትችልም። አንተ ሰላም እያለ ታክሲ ነበረ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እንደ ልብህ ትችላለህ። አሁን ግን ታክሲ የሚባል ነገር በከተማ ነገር ከከተማ ከተማ መንቀሳቀስ አትችልም። የሐዋሳ ዩኒቨርሲቲ በበኩሉ በአሁኑ ሰዓት የጠራ ናቸው ተማሪዎች የሉንም ብለዋል። ዶክተር መቤት በቀለ የትምህርት ተቋሙ የውጭ ግንኙነት እና የኮሚኒኬሽን ዋና ዲሬክተር ናቸው። አሁን አዲስ ጥሪና አዲስ መዝገባ ለጊዜው ለፖስት ግራጅዌት ነው እንጂ አንደር ግራጅዌት ተማሪ የለም። ስለዚህ ተማሪዎቻችሁን ቀድማችሁን የጠራችሁት እናንተ እኛ ቀድመን በክረምት እንዲገቡ ስላደረግን እንደ ማካካሻ እየተገፉ የመጡ ስኬጅሎችን ለማስተካከል ብለን አሁን የጠራ ነው ተማሪ የለም። እኛ ዩኒቨርሲቲ አሁን አዲስ ጥሪ አልጠራም። አስተያየት የሰጠን ተማሪ ደግሞ ዩኒቨርሲቲው የተወሰኑ ተማሪዎችን ብቻ እንደጠራ ይናገራል። ሐዋሳ ሙሉን በሙሉ አልጠራም፣ በከፊል የጠራ። የተጠሩት እነማን ናቸው? ለምሳሌ የሶስተኛ ዓመትና የአራተኛ ዓመትና አምስተኛ ተማሪዎች አሉ። እነሱ ተማሪዎች ያለፋሽ ዲማርክ መት አለ እነሱም የጠራው ከሁለት ሳምንት አልፎ ቅርም እያስተመራ ደረ እያለፋ ደፈ ነው የሚጠራው። ያለፈን ትምህርት ለብስ ለመማር ጠርቶናል። ሶስተኛ ዓመቶችና አራተኛ ዓመቶች ያ ጠርቷል። ዶክተር መቤት በምላሹ ከአንደኛ እስከ ሶስተኛ ዓመት ያሉት የሐዋሳ ዩኒቨርሲቲ ተማሪዎች ነሐሴ ላይ እንደተጠሩ አውስተው በተለየ ምክንያት የቀረ አንድም ተማሪ የለም ማለት ግን አልችልም፣ መረጃው የለኝም ብለዋል። በዲላ ዩኒቨርሲቲ የሁለተኛ ዓመት የምህንድስና ተማሪ እንደሆነ የገለጸልን ሌላው አስተያየት ሰጪም ከሚኖርበት የምዕራብ ጎጃም አካባቢ ወደሚማርበት ተቋም መሄድ እንዳልቻለ ገልጿል። ትንሽ ከበዲላ ያለ የጸጥታ ሁኔታ ወደ መሰላም አካባቢ ነውና አሁን መቼ ነበር የጠራው ዲላ ዩኒቨርሲቲ? ለምንድን ነው መሄድ ያልቻልከው? የትራንስፖርት እንቅስቃሴ አደለም። አገር አቋራጭ ቀርቶ ባጃጅ እንቅስቃሴ ራሱ የለም። በዚህ ሰዓት ማለት ይቻላል ትራንስፖርት እንቅስቃሴ የለም። ያው ከጠራ የተወሰነ ጊዜ ቆይቷል። ሌግን መሄድ አልቻልንም ማለት ነው ወደዛን ባለው ሁኔታ የዲላ ዩኒቨርሲቲ ተማሪ እንደሆነች የነገረችን ሶስተኛዋ አስተያየት ሰጪም ከባህር ዳር ወደ ዲላ የየብስ ትራንስፖርት አገልግሎት ባለመኖሩ ምክንያት በአውሮፕላን ለመጓዝ በመገደዴ ለከፍተኛ ወጪ ተዳርጌ ያለሁ ትላለች። በፍሌ ሌላ ጊዜ ከምመጣው ሶስት ውጥፍ በሚሆነ ዋጋ ከፍዬ መጥቻለሁ። ያው ኖሮ ሳይሆን ግድ ዩኒቨርስቲ ስለጠራ እናቴ ብቻ የምታሳድገኝ ያው ተበድር ባጭታ ብላኛለች። በጣም ይከብዳል። የውጪ ምንትን ብሎናል። ሌላ ደግሞ ጭራሽ ይህንን ማረግት ባለመቻል በአቀሚ መሬ የተነሳ ይሆናል ወደ ባህር ዳር ማለፍ ሳይችሉ ልመጡ ልጆች ይኖራል። በጉዳዩ ላይ ከዲላ ዩኒቨርሲቲ የሥራ ኃላፊዎች አስተያየት ለማግኘት ስልክ በመደወልና አጭር የጽሑፍ መልእክት በመላክ ያደረግነው ጥረት ለዛሬ አልተሳካም። ሌሎች ዩኒቨርሲቲዎች ግን የአማራ ክልል ተማሪዎቻቸውን በከፊል እየተቀበሉ እንደሆኑ አስታውቀውናል። የጅማ ዩኒቨርሲቲ ፕሬዚደንት ዶክተር ጀማል አባፊጣ በአጭር የጽሑፍ መልእክት ባደረሱን መረጃ ተቋማቸው ከአማራ ክልል ዘጠና አንድ ከመቶ ያህሉን ተማሪዎች እንደተቀበለ ነግረውናል። ይህም ከአምናው የክልሉ ተማሪዎች ቅበላ መጠን ጋር ሲነጻጸር የበለጠ እንደሆነ ገልጸዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአካደሚክ ጉዳዮች ምክትል ፕሬዚደንት ዶክተር ተሾመ አብዶ ተቋማቸው በዚህ ሳምንት ተማሪዎችን መቀበል እንደጀመረ አስታውቀዋል። ሙሉ ለሙሉ ዳታውን አሁን ኦርጋናይዝ አርገን በእጃችን ላይ የለም፣ ግን ከሁሉም አካባቢ እየመጡ እየተመዘገቡ በሆኑ ኢንፎርሜሽን አለ። ቆየት ብለ ከተወሰነ አንድ ከሳምንት በኋላ ቢጠይቀን ኤግዛክት ፊገሩን ሁሉ ማወቅ ይቻላል። ስለዚህ ጉዳይ የተጠየቀው የትምህርት ሚኒስቴር በበኩሉ ክትትል እያደረግኩ ነው ብሏል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ ተወካይ ሚኒስትር ዴኤታ ዶክተር ሰለሞን አብርሃ ግጭት ካለባቸው አካባቢዎች የዩኒቨርሲቲ ተማሪዎችን ወደ ትምህርት እንዲመለሱ የማድረግ ሥራ የሚከናወነው እዚያ ከሚገኙ የወታደራዊ እዝ ማዕከላት ወይም ኮማንድ ፖስት ጋር በመተባበር እንደሆነ አስረድተዋል። አሁን ባለው ሁኔታ ካለው ጸጥታ ጋር ታይዞ ዩኒቨርሲቲዎች በሴኔት ተማሪዎች የሚቀበሉባቸውን ቀናት እየወሰኑ ተማሪዎች እየጠሩ ያለበት ሁኔታ ነው ያለው። ይህም ደግሞ እየተሰራ ያለው በዋናነት የጸጥታ ችግር ባለባቸው አካባቢዎች ደግሞ ከአካባቢው በሚገኙ የኮማንድ ፖስት አካላት ጋር በቅርብ እየተወያዩ ለተማሪዎች ካለው ሴፍቲ እና ሴኩሪቲ አኳያ እየተገመገመ እየተሰራ ያለበት ሁኔታ እንዳለ እናውቃለን። እንደ ትምህርት ሚኒስቴር ኮንሰርኑ ትክክለኛ ኮንሰርን ስለሆነ በቅርብ እየተከታተልን ያለነው የሚፈለገውን ድጋፍና ክትትል ስራ እየሰራ እንዳለ ለማስቀመጥ ያክል ነው። እስካሁን የጎላ ችግር አልቀረበ። በኛ በኩል ቀጣይ የሚነሱ ችግሮች ካሉ የደረጃው ካለው የጸጥታ አካላት ጋ በጋራ ተሆኖ የሚሰራበት ሁኔታ ነው የሚኖረው። የሐዋሳ ዩኒቨርሲቲው ተማሪ በበኩሉ ካለው የትራንስፖርት ዋጋ መናርና አስጊ የጸጥታ ሁኔታ አኳያ መንግስት ተማሪዎቹን ወደሚማሩባቸው ዩኒቨርሲቲዎች ሊያደርሳቸው ይገባል ይላል። መቻል ካለባቸው በዚያ መንገድ ተማሪዎች መጠጥ ካለባቸው ተማሪዎችን ከቦታ ቦታ እንዲንቀሳቀሱ ከዚህ ካሉ ኃይልም ጋር ተነጋግረው ቀይ መስቀል በመጠቀም ካሉበት አካባቢው ኤርፖርት አካባቢ ኪና ማና ክል መንቀሳቀስ ስለማይችል ማለት ነው ወደ ኤርፖርት አካባቢዎች ለምሳሌ ጎንደር አካባቢ ያሉ ጎንደር ዋናው ከተማ ላይ እየወሰደ ነገሮችን ቶሎ አድርጎና ለወደፊት የሚማረው አካል ና ለአገጠቃሚን ስለሆነ ቢያንስ ተማሪዎች እንዲያርጉ የሚያርግበትን መንገድ ቢያመቻችበት ስኖ ነው የምለው። በአሁኑ ወቅት የተለያዩ ዩኒቨርሲቲዎች ተማሪዎቻቸውን ለትምህርት እየጠሩ ሲሆን በአማራ ክልል ያሉት ዩኒቨርሲቲዎች ግን መቼ እንደሚጠሩ ለማወቅ አልተቻለም። በክልሉ ከሚገኙ አንዳንድ ዩኒቨርሲቲዎች ስለ ጉዳዩ መረጃ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቅጤ ከተማ በጉራጌና በቀቤና ብሔረሰቦች አባላት መካከል ተፈጥሮ በነበረው ግጭት የተጠረጠሩ 123 ሰዎች እንደተያዙ የዞኑ አስተዳደር አስታውቋል። የአስተዳደሩ ኃላፊ አቶ ኤልያስ ሽበርጋ ለአሜሪካ ድምፅ በሰጡት ቃል በግጭቱ አንድ የፌዴራል ፖሊስ አባልን ጨምሮ አራት ሰዎች እንደተገደሉ አረጋግጠው ከአንድ መቶ በላይ የከተማዋ ነዋሪዎች ደግሞ እንደቆሰሉ ተናግረዋል። አሁን ላይ የወልቂጣ ከተማ መረጋጋት እንደሚታይባትና ወደ መደበኛ እንቅስቃሴም እንደተመለሰ አቶ ኤልያስ ገልጸዋል። ከውድመት የተረፉ የመንግስት ቢሮዎችና የግለሰብ ሀብቶች በመጣራት ላይ ናቸውም ብለዋል። የወልቅቴ ከተማ ነዋሪዎች በበኩላቸው ከተማው እየተረጋጋ ቢሆንም ስጋት መኖሩን አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል። በጉራጌ ዞን ወልቂተ ከተማ በጉራጌና በቀበና ብሔረሰቦች አባላት መካከል ባለፈው ሳምንት አርብ ጥቅምት 2 ቀን 2016 ዓም ተነስቶ በነበረው ግጭት የተጠረጠሩ 123 ግለሰቦች በቁጥጥር ስር እንደዋሉ የዞኑ አስተዳዳሪ ተወካይና የፍትህ መምሪያ ኃላፊ አቶ ኤልያስ ሸበልጋም ለአሜሪካ ድምፅ በስልክ አስታውቀዋል። በዚህ ብሔር በዚህ ብሔር አላለም ሁሉም ወንጀለኛ ነው። በሙሉ አንድ ቦታ ነው የታሰሩት። ሰውነታቸው እንዳይጣስ ጭምር ለፖሊሶች ጭምር ደረጃ ሰጥተናል። በቦታ ያሉት አንድ ቦታ ያሉት። ስለዚህ በቶ 23 ሰዎች ናቸው እስካሁን ባለ ላይ መረጃ የጨመረ ነገር ቢኖርም ከመረጃ ግን መቶ ሀያ ሶስት ሰዎች እንደተያያዙ ነው። እጅ ከፍንጅ ከነቃቸው የተያዩ ሰዎች አሉ። የመንግስት ተቋማት በጣም የተዘረፉ በጣም የህዝብን የመንግስት አገልግሎቶች ተቋማት የተዘረፉ አሉ። ኮምፒውተሮች ላይ ነው ታርጌት ተደርጎ እየተዘረፈ ያለው። በርካታ ኮምፒውተር ተሰርቋል። ፕሪንተሮች ተሰርቀዋል። ላፕቶፖች፣ የመንግስት ተቋም ሞተር፣ የጥበቃዎች መሳሪያ ፖሊስም ከጥበቃ ባለሙያዎችም መሳሪያ ተወስደዋል። ስለዚህ እንደዚህ በሙሉ መመለስ አለባቸው በሚል ከመንግስት ሽማግሌዎች ላይ እያወራ ነው። ነገር ግን በዛ ሰዓት በወቅቱ ይዘው ሲሄዱ እጅ ከፍንጅ በጠታ የተያዙ በርካታ እቃዎችም አሉ። እነሱን ማየት ችለናል። በወንጀሉ የተጠረጠሩ ግለሰቦች ቁጥር ከተጠቀሰውን በላይ ሊሆን እንደሚችል አቶ ኤልያስ ተናግሯል። በግጭቱ አንድ የፌዴራል ፖሊስ አባልን ጨምሮም ከሁለቱም ወገን አራት ሰዎች እንደተገደሉ ባለፈው ሰኞ ባቀረብነው ዘገባም የጠቀስነውን አሃዝ ያረጋገጡት የአስተዳዳሪው ተወካይ ብዙ ሰዎች መቁሰላቸውን ንብረትም መውደሙና መዘረፉን አክሏል። የቆሰሉ ሰዎች በርካታ ነው። የተለያየ በመሳሪያም በዱላም በድንጋይም በርካታ ጉዳቶች ሲጠታ አካሎች ጋር ያለው መረጃው ትክክለኛ ቁጥር ለመጥቀስ ያው በርካታ ሰዎች እስከ መቶ የሚደርሱ ሰዎች ያው ተደብድበዋል። አጠቃላይ የተፈጸመ ወንጀል ጭምር የሚያጣራሱ ከማዕከላዊ ኢትዮጵያ ክልል ፍትህ ቢሮ ፌደራል ጀምራ ቡድን ጭምር በቅርቡ መቶ ሳይ ጀመል ያስባለ መዋል በእነሱ ደረጃ በማስጃ ተረጋግጦ ወደፊት ሊቀርብ የተሻለ ይሆናል። የወልቂጤ ከተማ በአሁኑ ወቅት ወደ መደበኛው እንቅስቃሴ እንደተመለሰም አቶ ኤልያስ አስረድተዋል። ዘረ ትምህርቶች ጭምር ካሉ እንዲመለሱ ሽማግሌዎች እሱን አሳሚት ወስደው እንዲሰሩ በዛ በነሱ በከዜና ወረዳ በኩልም የተለያዩ ወጣቶችም ሽማግሌዎችም ጭምር እያወያዩ እንደሆነ መረጃ አለን። በአጠቃላይ አሁን ከተማችን በሙሉ ነጋዴውም ወጣቱም ባላርጡም ሁሉም ሽማግሌው እንዲሁም ወደ ስራ ምንመለስ የሚል የሰላም እየሰበከ ነው። ሁሉም ያለው በአምራጭ መተካፈልን አጠቃላይ ቦታዎችም፣ ተቋማትም፣ መናኸሪያም፣ ሆቴሎችም፣ ሱቆች እያንዳንዱ አገሮ ስጅ ተቋማት ክልል አድርገን ያ በሰላም የሚሰራ ነው ያለው። ይሁን እንጂ ከጉራጌ ወገን እንደሆኑ ገልጸው ለደህንነታቸው ስለሚሰጉ ስማቸውናም የሚሰሩት ሥራ እንዳይጠቀስ ጠየቁ። የከተማው ነዋሪም አንጻራዊ ያሉት ሰራም ቢፈጠርም ዛሬም በከተማው ስጋት አለ ብሏል። በከተማው የተፈጠረው ግጭት ያልተጠበቀ ጉዳት ማድረሱን የጠቀሱት እኚሁ ነዋሪም በተለይ የእርሳቸው የሥራ ቦታና ንብረት እንደወደመባቸውና ገሚሱም እንደተዘረፈ ገልጿል። ሁሉ ቦታ ተሰብረው ግርግር አለ። የዘረፋ ቡድን ተመራብን እና የዘረፋ ቡድን ተካሄደብን። በጣም በጣም ችግር ውስጥ ነው ያለ፣ ነው በጣም ነው ልዩ ወረዳ የጠየቁ ሰዎች በቃ በጣም በጣም ያው ተሰጥቷቸው ነበር። አሁን ተመልሶ እየረበሹን ነው። ያው ህዝቡን ደግሞ ማስከበር እኔ ቤት እንደሆነ ነ እንጂ እስካሁን ድረስ እኔ የተከበረልን ነገር የለም። በጣም ከባድ ነው። እንግዲህ ከባድ ውስጥ ነው ያለ ነው። እኛ ቤት ዘተን ያው ቤት ውስጥ ነው። መስታወታችን ተሰባብረዋል። ሰው ጋር ያለ ነው። ያው እንግዲህ ይደርስልን አካል ካለ ይደርስልን። በተመሳሳይ የደህንነት ስጋት ስማቸውን ያልገለጹትና የቀበና ብሔረሰብ ተወላጅ እንደሆነ የተናገሩት ሌላ የውልቅ ምልክት ከተማ ነዋሪም በግርግሩ ቤተሰባቸው እንደተበተነና አለኝ የምሉት ንብረት እንደተወሰደባቸውም ተናግሯል። በትላንት ጀምሮ ትንሽ ለውጥ አለ። ተኩስ ምናምን የምንሰማው ነገር የለም በአሁን ሰዓት እና፣ ያው ብዙ አውድመውብናል ንብረት ቆይቷል። የጀመሩት ሲረገጥ ያልተደረገ ነገር የለም። ተኩስ በተኩስ አደረጉት እነሱ መጀመሪያውነ ተዘጋጅተዋል። ብቻ በጣም ያሳዝናሃል። እኔ አሁን ንብረት በጣም ወድሞብኛል ነግርህ ወደ ስምንት ልጆች አሉ። ስምንቱም ልጆች ተበትኖ ነው ያሉ። ሶስቱ የሆነ ቦታ አሉ ተብያለሁ። አምስቱ የሆነ የሆነ ቦታ ብቻ ያው ኢንፎርሜሽን ነው። እስኪ አላህ ያለው ነገር አይቀርም። ፍንጫ አለ አሉ የሚባል ነገር አለኝ። ያው ንብረት በሙሉ ቤቴን አውድመውታል። ንብረት የሚባል ነገር የለኝም። ነጋዴ ነኝ፣ ብዙ ነገር ተዘርፌያለሁኝ። በጣም በርካታ ንብረቶች ተዘርፎብኝ አለ። የግጭቱ ትክክለኛ መንስኤም ምን እንደሆነ የጠየቁት አቶ ኤልያስ ከወልቅተ ከተማ ባለቤትነት ጋርም የተያያዘ እንደሆነ አስረድተዋል። በቀጣይም ለዘላቂ መፍትሄው ትኩረት እንደተሰጠ አመልክተዋል። የግጭቱ ዋና ምክንያት ከመቀመጫ ጋር በተያያዘ ነው። አሁን በጉራጌ እየጠያቅ ያለው ወርቂጤ፣ ያው ባለፈውም እንደምታወቀው ማዕከላዊ ኢትዮጵያ ክልል ምስረታ ወቅት በሞሽን ያው ወርቂጤ ከተማ ራሱን የቻለ አስተዳደር ነው ተሪፉ ደግሞ ለጉራጌ ዞን አስተዳደር እንደሆነ በሞሽን ተቀምጠዋል። ለሌላ ወረዳ ደግሞ ልዩ ወረዳ እንደሆነ በራሱ እንደዚሁ በሞሽን ተወስኗል ማለት ነው። ስለዚህ ወርቂጤ ከተማ የራሱ ቀደም ሲል የፀደቀ የተካለለ ማስተር ፕላን አለው። ወርቂጤ ከተማ ይህን ማስተር ፕላኑ ይከበር ነው የጉራጌ ጥያቄ። ህብረተሰቡ ከአንድ ቦታ ወደ አንድ ቦታ የልማት ስራዎች ጭምር ለማዳረስ የህግ ይገባኛል ወር ገብቶ ሁከት የመፍጠር አይነት ድርጊቶች ትልቁ መንግስት፣ በልዩ ትኩረት መፍታት ያለበት በበላይነት ገብቶ ለቀጣይ ጭምር የጭቅጭቅ ምንጭ ምክንያት ላይሆን ይህንን ማስፈጸም ያስፈልጋል ከመንግስት ማለት ነው። የቀበና ልዩ ወረዳ አስተዳዳሪ አቶ ዘይኑ ሻቡድን ተጨማሪ መረጃና አስተያየት እንድሰጡን የእጅ ስልካቸው ላይ ደጋግበን ብንደውላቸውም ልናገኛቸው አልቻልም። በወልቅተ ከተማ ካለፈው ቅዳሜ ጥቅምት 13 ቀን 2016 ዓ ምህረት ጀምሮም ከቀኑ 11 ሰዓት በኋላና ከጠዋቱ አንድ ሰዓት በፊት የሞተር ብስክሌትን ጨምሮ የተሽከርካሪዎችና የሰዎች እንቅስቃሴ እንደማይፈቀድ የፌደራል ፖሊስን ባካተተው የጉራጌ ዞን የአስቸኳይ ጊዜ ወታደራዊ እዝ የተጣለው ክልክላ አሁንም ተፈጻሚ እንደሆነ ይገኛል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን አሜሪካውያን እስራኤልንና ዩክሬንን በገንዘብ እንዲደግፉ ትናንት ምሽት ከቢሮአቸው ሆኖ ባስተላለፉት መልእክት ጠይቀዋል። ፕሬዚደንት ጆ ባይደን ጥሪውን ያስተላለፉት ለእስራኤል ያላቸውን ድጋፍ ለማሳየት ሀገሪቱን ጎብኝተው በተመለሱ ማግስት ነው። የዋይት ሀውስ ዘጋቢያችን ፓትሲ ውድስዋራ ያጠናቀረችውን ዘገባ እንግዶ ወልድ ያቀርበዋል። እስራኤል በደቡብ ጋዛ ድብደባዋን ስትቀጥል ከቤታቸው የተፈናቀሉ ፍልስጤማውያን በጊዜያዊ ዳስር ለመጠለል ተገደዋል። ጥቃቱ በመካከለኛው ጋዛ የሚገኝን አንድ መስጊድ ወደ ፍርስራሽ ቀይሮታል። የአሜሪካው ፕሬዝደንት ትናንት መልእክታቸውን ያስተላለፉት በዚህ ሁኔታ ውስጥ ነው። ቁልፍ ለሆነችው የአሜሪካ ጋር እስራኤልና በሩሲያ ለተወረረችው ዩክሬን ተጨማሪ ገንዘብ እንዲመደብ ፕሬዝደንቱ ጠይቀዋል። ሐማስ እና ፑቲን የተለያዩ ስጋቶችን የደቀኑ ናቸው። ነገር ግን የሚያመሳስላቸው ነገር አለ። ሁለቱም የሚፈልጉት ጎረቤታቸው የሆኑትን ዲሞክራሲያዊ ሀገራት ማጥፋት ነው። ከሁለት ሳምንት በፊት ሐማስ እስራኤል ላይ ድንገተኛ ጥቃት ሰንዝሮ 1400 ሰዎችን ከገደለ በኋላ እስራኤል ጋዛ ላይ የማያባራ ድብደባ በመፈጸሟ እስካሁን 3000 የሚሆኑ ሰዎች ሕይወታቸውን አጥተዋል። አብዛኞቹ ፍልስጤማውያን አረቦች ናቸው። እስራኤልን ከመደገፍ ጎን ለጎን አሜሪካ በሩሲያ የተወረረችውን ዩክሬንንም ለመደገፍ የገባችውን ቃል መጠበቅ እንዳለባት ፕሬዚዳንቱ ተናግረዋል። ታሪክ እንዳስተማረን አሸባሪዎች ለፈጸሙት ሽብር ዋጋ ካልከፈሉ፣ ፈላጅ ቆራጮች ለፈጸሙት መተላለፍ ዋጋ ካልከፈሉ፣ ተጨማሪ ቀውስ፣ እልቂትና ውድመት ይፈጥራሉ። ፕሬዚደንት ባይደን ምን ያህል ገንዘብ እንደሚያስፈልግ በንግግራቸው አልጠቀሱም። ዛሬ አርብ ለኮንግረስ ጥያቄያቸውን ሲያቀርቡ የገንዘቡ መጠን ይፋ ይሆናል ተብሏል። ምክር ቤቱ አንድ ሕግ ለማጽደቅ አፈ ጉባኤ ያስፈልገዋል። የቀድሞው አፈ ጉባኤ ኬቪን መካርቲ በቅርቡ ከአፈ ጉባኤነታቸው እንዲነሱ ከተደረገ ወዲህ እስካሁን የአፈ ጉባኤውን መዶሻ ለመጨበጥ የሚያስፈልገውን 217 ድምፅ ያገኘ ተወዳዳሪ የለም። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ የሚጠይቁ ሰልፈኞች በካፒቶል ተገኝተው ድምፃቸውን አሰምተዋል። በሮይተርስና ኢፕሶስ በተሰኘው ተቋም የተሠራ የሕዝብ አስተያየት መለኪያ እንደሚያመለክተው አርባ አንድ በመቶ የሚሆኑት አሜሪካውያን ሀገራቸው የእስራኤልን አቋም መደገፍ አለባት ብለዋል። ፕሬዚደንት ባይደን አሜሪካ በዓለም ላይ ስላላት ሚና ይህን ይላሉ። ዓለምን አንድ ላይ ያስተሳሰረው አሜሪካ የምትሰጠው አመራር ነው። አሜሪካ ከሌሎች ጋር ያላት አጋርነት የአሜሪካንን ደህንነት ያስጠብቃል። ይህን አስተያየታቸውን በጥርጣሬ የሚያዩ አሉ። በርካቶች የተሳተፉበትና አንዳንዴም ሁከት የተቀላቀለበት ጸረ አሜሪካና ጸረ እስራኤል የተቃውሞ ሰልፍ በዓለም ዙሪያ ባሉ ዋና ከተሞች ተደርጓል። በርካታ ሰልፈኞች እስራኤል የፍልስጤማውያንን ግዛት በአሜሪካ ረዳትነት በጉልበት የያዘች እንደሆነ ያምናሉ። በሌላ በኩል ደግሞ የጆ ባይደን አስተዳደር ሩሲያ የዩክሬንን ግዛቶች መያዟን ያወግዛል። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የሁለተኛው አጋማሽ ሰዓታችን የሚጀምርበት ሰዓት ላይ ያል ነው። የሁለተኛው አጋማሽ የመጀመሪያ ቅንብር በመቀጠል ይሰማል። ዛሬ ሁለተኛ ሳምንቱን የደፈነው የእስራኤልና ሐማስ ግጭት የተባባሰው የጋዛ ሰብአዊ ቀውስ ተስፋ የተጣለበት ሕይወት አድን እርዳታና እስራኤል ኃይሎች ከአየር ድብደባ ወደ እግረኛ ጦር ያስገባሉ የተባሉበት ሁኔታ እያነጋገሩ ይገኛል። ይህንን አስመልክቶም ወደ መካከለኛው ምስራቅ ተጉዘው የተመለሱት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በትናንትናው ምሽት የሀገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶችን አስመልክተው ለአሜሪካ ህዝብ ንግግር አሰምተዋል። የንግግራቸውን ይዘት የሚተነትኑ ባለሙያ ነው ለምሽቱ የያዝነው ዶክተር ሽመልስ ቦንሳ ይባላሉ። በኒውዮርክ ስቶኒ ብሮክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። አሉላ ከበደ ያነጋግራቸው በመቀጠል ይሰማል። ዶክተር ሽመልስ ቦንሳ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ዶክተር ሽመልስ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ህዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሀውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይት ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል የአንድ መቶ ቢሊዮን ዶላር በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሃማስ በዜጎቹ ላይ ባደረሰው አሰቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሐን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄ እንዳያጓድል ያሉበትን ንግግር አሰምተዋል። ለመሆኑ የፕሬዚዳንቱ ንግግር እንዴት አገኙት? የዩናይትድ ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረበው? ባይደን በአሜሪካ ህዝብ ያቀረቡትን ንግግር አዳምጬው ነበረ። በሁለት ነገር ማየት ይቻላል። አንደኛ ይሄኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል ከአንድ ሺ አራት መቶ በላይ የሚሆኑ ሰዎች ሞተዋል። ከሶስት መቶ በላይ የሆኑ ወታደሮች፣ ሌሎቹ ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከሶስት ሺ ሰባት መቶ በላይ የሚሆኑ ሰዎች ሞተዋል። ወደ አስራ ሁለት ሺህ የሚሆን ሰው ቆስሏል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችን ትልቅ ጉዳት ደርሶባቸዋል እያየን ነው። እና ይሄ በብዙ ቦታ በአሜሪካም ከአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣንም ቀስቅሷል። ሰው በትኩረት ጉዳይ እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች፣ በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀይረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል። ያ ነገር ሊገባላቸው ይገባል የሚለው አንዱ ትልቁ ንግግራቸው ውስጥ የምሰማው እዛም እስራኤል የልኮ ከሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር እና የቶን ለውጥ አለ። መሰረታዊ በሆነ መንገድ ግን ንግግራቸው አሁንም የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ላፊነትም አለባት ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባትን ማንኛውን ንዳሳ ታደርጋለች የሚለው ነገር አሁንም አልተቀየረም። በዚህ መሰረታዊ የምንለው ናአልቀይሩትም የተውን ለውጥ አለ እና በዛ መሰረት የተቃኘ ንግግር ነው። ግን እዛ ውስጥ ደጋግሜ ንግግራቸውን ሳዳመጥ ከእስራኤል እና ከፍልስቲን ግጭትም በላይ መልእክት ያለው ነው የሚመስለኝ ዩናይት ስቴትስ ለእስራኤል ካላት አጋርነት ባሻገር በዓለም አቀፍ ደረጃ ካሉ ሁኔታዎችም ጋራ ሁልጊዜም እንደሚሆነው ደግሞ ከዩናይት ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይት ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ። ከዛ አንጻር የሚመለከቱት እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው፣ የሀገራትን የውጭ ጉዳይ ፖሊሲ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው። አሁን በአለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው ነጻነት ሴቶች ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስት የኢኮኖሚ፣ የምስናል፣ ጂኦ ፖለቲካል፣ የጂኦ ስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተወቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር ፖሊሲያችን ቫሊ ላይ የተመሰረተ ቅድም ያልኳቸውን፣ የዲሞክራሲን የሰብአዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን ነው የሚለው። እንግዲህ በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦፖለቲካል ፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤል እና የፊሊስቴን ግጭት ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል ሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንን ደግሞ ቀይረ ወደ ፍልስጤም አምታመጣ ለምሳሌ እነህን ሴቶችን የማስጠበቅን ሀሳብ ይዞ የተዋገረ የውጭ ጉዳይ ፖሊሲ ፍልስጤሞቹ ጋር ሲሆን ይሰራል አይሰራም ወይ? ለምሳሌ ህይወትን ማስጠበቅ ሰብዓዊ መብት ወይም ደግሞ ተ ደግሞ ተዋጊ ያሉን ሰዎችን፣ ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦር ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትን የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገር የሚመስለኝ ቫሊዩ ወይም ሴቶች ላይ የተመሰረተ ፎረን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ታው ማስከበር አለባት፣ ዜጎቿን የመጠበቅ ግዴታ እና ኃላፊነት አለባት በሚሉበት ሰዓት ይሄ እሴቶቹ ላይ ከተመሰረተ ጉዳይ ፖሊሲ ይልቅ ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው የማስበው። ይሄ ደግሞ ከማጋ ያገናኘናል። ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበረ በተለይ ራሽያን፣ በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽያን ደጋግመው መጠቀሱ ሊገርመን አይገባም። ግን እሳቸው ሲናገሩ ለእስራኤል እና ዩክሬን ብቻ ሳይሆን ትልቅ የጂኦ ፖለቲካል ትግል አለ በዓለም ላይ የምናየው። ይህ ጂኦ ፖለቲካል ትግል ዓለም የተዋቀረችባቸውን እሴቶች፣ መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለው እና ለፕሬዚደንት ባይደን የእስራኤልና የፍልስጤም ትግል የሚመለከቱበት መነጽር ሰፋ ያለ ዓለም አቀፋዊ መነጽር ነው። በዛ ውስጥ ተገዳዳሪ ሀይሎችን መቋቋም መቻል አለብን እስራኤል የተደረገው እና ራሻ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁኑ ማስቆም ካልቻለን ይሄ እነሱ የሚሉት ይሄ አለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት፣ ሀሳብ፣ እሴት የሚያናጉ ሀይሎችን በጊዜው መክታት ካልቻለን አለም ወደ ግጭት ነው የምትሄደው። ስለዚህ ያንንም የማስቆም አላማ ሀሳብ ይዞ የሚደረግ ብግብግብ ነው የሚመስልኝ። የጂኦ ፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየሁት ያለው። በዚያ መልክ ነው የሚመለከተው። የኒውዮርኩ ስቶኒ ብሩክ ዩኒቨርሲቲ ዘመናዊ ታሪክ ፕሮፌሰር ዶክተር ሽመልስ ቦንሳ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የእስራኤልና የሀማስን ግጭት አስመልክቶ በትናንትናው ምሽት ለአሜሪካ ሕዝብ ባሰሙት ንግግር ዙሪያ የሰጡት ሙያዊ ትንታኔ ነበር። ቀደም ብለን የሰማ ነው። ሌሎች ጉዳዮች የታከሉበት ሙሉ ቃለምልልስ በነገው ምሽት ስርጭታችን ይደመጣል። አድማጮቻችን አሁን ላይ የደረሰን ዜና አለ። ለዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤነት በሶስት ቀናት ውስጥ ለሶስተኛ ጊዜ የተወዳደሩት የኦሃዮ ሪፐብሊካን እንደራሴ ጂም ጆርደን ዛሬ ለመዶሻው የሚያበቃቸውን ድምፅ ሳያገኙ ቀርተዋል። ዛሬ አርብ፣ የምክር ቤቱ ሙሉ ጉባኤ ባካሄደው ግልጽ ድምፅ አሰጣጥ የራሳቸው ፓርቲ አባላት የሆኑ 25 እንደራሴዎች ሳይደግፏቸው ቀርተዋል። በምክር ቤቱ የዛሬ ጉባኤ ላይ የተገኙት ዳጣኑ ዴሞክራቲክ ሕግ አውጪዎች ከመሪያቸው የኒውዮርክ እንደራሴ ሐኪም ጀፈሪ ጀርባ በጽናት ቆመዋል። 435 መቀመጫ ላለው የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ለመሆን ቢያንስ 217 እንደራሴዎች ድምፅ ማግኘት የሚገባ ሲሆን፣ በዛሬው ሥነ ሥርዓት ማንኛውም ተፎካካሪ ዚጋ መድረስ አልቻለም። ጆርዳን ባሳለፋቸው ሦስት ዙሮች የሚቃወሟቸውን ሪፐብሊካን ቁጥር እያደገ መጥቶ ከመጀመሪያው 18 ዛሬ ደግሞ 23 ላይ ደርሷል። የቀድሞ አፈ ጉባኤ የካሊፎርኒያ ወንድ ራሴ ኬቨን ማካርቲ በስምንት ሪፐብሊካን እና በሙሉ ዲሞክራቶች ድምፅ ከመንበሩ ከተወገዱ ወዲህ ኮንግረሱ ለሁለት ሳምንታት ያለ መሪ ተሽመድምዶ የሚገኝ ሲሆን አዲስ መሪ እስኪኖረው በአንድ የውጭ ሕግ ላይ ድምፅ መስጠት አይችልም ማለት ነው። ፕሬዚደንት ጆ ባይደን እስራኤል ሐማስ ላይ የዩክሬን ከሩሲያ ጋር እያካሄዱ ላሏቸው ጦርነቶች መደገፊያ የሚውል የ106 ቢሊዮን ዶላር ጥያቄ ዛሬ ለመላክም መዘጋጀታቸው ተሰምተዋል። በመቀጠል ደረጀ ደስታ ስለ ኬንያው መፍትሄ አፈላላጊ ጋዜጠኝነት ራዲዮ በጥቂቱ ይነግረናል። የሀገር ውስጥ የራዲዮ ጋዜጠኝነት ሄኒክስ ኦቦቹንጁ ለህብረተሰቡ ጠቃሚ በሆኑ ጾታን መሰረት ያደረጉ ጥቃቶችን በመሳሰሉ ጉዳዮች ዙሪያ ለአመታት ዘግቧል። ይሁን እንጂ ዘገባዎቹ እሱ ተስፋ ያደረገውን ያህል ተጽዕኖ አላሳደሩም ይላል። ከእነዚህ ታሪኮች አብዛኞቹ ጋዜጠኛው የካገለገልኩበትና ከመጣውበት አካባቢ የተፈጸሙ ጾታን መሰረት ስላደረጉ ጥቃቶች ነበር በሩም ይሁን እንጂ በመጨረሻው ላይ ተስፋ ያስቆርጦሃል። አድማጮችህን አንዲት እርምጃ እንኳን ወደፊት እንዲራመዱ አልረዱም። ይህ በመሆኑ ኦቡቹንጁ አቀራረቡን በመለወጥ በማኅበራዊ ችግሮች ላይ ተመስርቶ ለችግሮች መፍትሄዎቻቸው ላይ በሚያተኩረው የዘገባ አይነት ወይም የመፍትሄ ጋዜጠኝነት ሰልጥኗል። እነዚህን የዘገባ ስልቶች መሰረት አድርገው የተሰሩ ሁለቱ ዘገባዎች በኬንያ እውቅናን አስገኝተውለታል። ይህን የተለየ መንገድ መከተል የሚፈልጉ ሌሎች ወጣት ጋዜጠኞችን እያሰለጠንኩ ነው። ሁላችንም ፖለቲካ አንሰራም። ሁላችንም ሌሎች ዘገባዎችን አንሰራም። ግን በምንሰራው የትኛውም ዘገባ ውስጥ ከመፍትሄ አንጻር ይህምን አዲስ ነገር አለው እንላለን። የመፍትሄ ጋዜጠኝነት እንግዲህ የሚመጣው አድማጭን ትኩረት ለመሳብ ከማህበራዊ ሚዲያ ጋር በሚደረግ ፉክክር ውስጥ ነው። ወጣቶች መረጃ ለማግኘት አብዛኛውን ጊዜ እንደ ቲክቶክ ያሉ የማህበራዊ መገናኛ መድረኮችን እንደሚጠቀሙ፣ እንዲሁም ቁጥራቸው እጅግ የበዛ ዜና ጠል የሆኑ ሰዎች ራሳቸውን ከዜና አውታሮች በማራቅ ከአድማጭ ተመልካቾች ወይም ታዳሚዎች ጋር ግን መገናኘት እየፈለጉ መሆኑን ጥናቶች አሳይተዋል። የመፍትሄ ጋዜጠኝነት ተቀባይነት እያገኘ በመጣበት ጊዜ እንደ ኪዩንዱ ዋዌሩ ያሉ የሚዲያ አሰልጣኞች እገዛ እያደረጉ ነው። እስካሁን ከጤና ቴክኖሎጂ እና የአየር ንብረት ለውጥን የሚዘግቡትን ጨምሮ ወደ አንድ መቶ ጋዜጠኞችን አሰልጥነዋል። ኪዩንዱ ዋዌሩ የሚዲያ ባለሙያዎች አሰልጣኝ ናቸው። ከእንግዲህ የዘጠኝ ሰዓቱ ዜና ወይም የነገውን ጋዜጣ ለትናንቱ ዜና የሚጠብቁ ብዙ ሰዎች አይኖሩም። ስለዚህ ጋዜጠኞች ኢንተርኔት ላይ ካሉት ሰዎች የተለየ ምን ሊያቀርቡ ይችላሉ? ስለዚህ ይህ ታሪኮችን በአዲስ መንገድ መናገር፣ የምርመራና መፍትሄ መሠረት ያደረገ ጋዜጠኝነት አድማጮችን የበለጠ ያሳትፍ ይመስለኛል። መፍትሄዎችን መሰረት ያደረጉ ተጨማሪ የጋዜጠኝነት ዘገባዎች ወደ ዜና ክፍሎች እየመጡ ነው ሲሉ የቶክ አፍሪካ የዜና ድረገጽ አዘጋጅ ሜሪ ሞየንዶዋ ይናገራሉ። ሚዌንዷ ለቪኦኤ እንደተናገሩት ይህ አካሄድ ዋና ዋና የሚዲያ አውታሮችን የበለጠ ጠቀሜታ ያላቸው ያደርጋቸዋል። ሜንስትሪም ሚዲያ እንደ ዋናው ሚዲያ ሆነን የገባ ነው። ምክንያቱም አየህ ለአንተ ችግርን ለመፍታትና መፍትሄ ለመስጠት አንባቢን ወደዚያ መርተሃል። የአየር ንብረት ለውጥ አለ። አንድ ሰው በዚህ ዙሪያ የመፍትሄ ሀሳብ ይዞ መጥቷል። የገጠሟቸው ተግዳሮቶች እነዚህ ናቸው። ስለዚህ አንባቢህን በተወሰነ መንገድ ውስጥ ትመረዋለ ይህንን ማህበራዊ ሚዲያው አያደርገውም። ማህበራዊ ሚዲያ ምን ያህል ሰው አየ ወይም ክሊክ አደረገ ብቻ ነው የሚለው። ቴሌቪዥንና ሬዲዮ በኬንያ ዋና ዋና የዜና ማሰራጫዎች ነው ይቀጥላሉ። ስለዚህ የሚዲያ አሰልጣኞች የቀጣዩ ትውልድ ጋዜጠኞች ዘንድ በመድረስ ጋዜጠኞቹ በሚዘግቧቸው ማህበረሰቦች ላይ ተጽዕኖ መፍጠር እንደሚችሉ ተስፋ ያደርጋሉ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ሳምንት ሰው ይበለን።